በእግዚአብሔር ስም እንደምን ሰነበታችሁ? አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ በተለመደ አባታዊ ቸርነቱ በመካከላችን ተገኝቶ ጉባኤያችንን እንዲባርክልን፣ እሱ ራሱ እንዲያስተምረን፣ የጨለመውን ልቡና እንዲያበራልን፣ ቃሉን ምስጢሩን እንዲገልጥልን፣ ቅዱስ ፈቃዱ ይሁንልን። አዎ እንግዲህ ወደ ክፍል ስምንት ትምህርታችን እንሄዳለን። ክፍል ስምንት ትምህርታችን አሁንም በቅዳሴ ሐዋርያት ውስጥ ነው። ምናልባት በሚቀጥለው ክፍል እንጨርስ ይሆናል። በዚህ ክፍል ስምንት ትምህርታችን ውስጥ በከመምህረት ከጀምሮ እስከ እግዚኦታ ድረስ ያለውን እናያለን። በዚህም ክፍል ውስጥ አንድ ዘጠኝ ነጥቦችን እናያለን። ያም አንደኛው በከመ ምሕረትከ አምላክነ ወአኮ በከመ አበሳነ የሚለውን አቤቱ እንደ ቸርነትህ እንጂ እንደ በደላችን አይሁን የሚለውን ሰራዊተ መላእክቲሁ ለመድኃኔ ዓለም የምናዜመውን ነው የምናየው። በተለይ በዚያን ጊዜ ዋናው ቄስና ሌሎቹ ውስጥ መቅደስ ውስጥ ሆነው ሁለተኛው ቄስና ሁለተኛው ዲያቆን ውጭ ሆነው ሰራዊቱ ይባላል። ከዚያ በኋላ ዲያቆኑ ሁለተኛው ዲያቆን አርህው ብሎ ሲያዚም በሩ ተከፍቶ ይገባሉ። የዚያ ምሳሌና ትምህርት ምን እንደሆነ እናያለን። ሶስተኛው ያው አርሁ ሀተ መኳንንት ሲል ምን ማለቱ እንደሆነ ነው የምናየው። አራተኛው እለ ትቀውሙ አትሕቱ ርእሰክሙ፣ የቆማችሁ ራሳችሁን ዝቅ ዝቅ አድርጉ ሲል ምን ማለቱ እንደሆነ ከዚያ አምስተኛው ስግዱ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ስገዱ ሲል ዲያቆኑ ምን ማለቱ እንደሆነ ና ስድስተኛው ጸሎተ ነሳን እናያለን። ከዚያ ሰባተኛው ዲያቆኑ ከጸሎተ ነሳ በኋላ ነጽር የሚለውን ዜማ ወይም በአማርኛው ተመልከት፣ ነጽር የሚለውን ዜማ ሲያዚም ምን ማለቱ እንደሆነ ስምንተኛው ካህኑ ከዲያቆኑ በኋላ ቅዱሳት ለቅዱሳን የተቀደሰው ነገር ወይም የተቀደሱት ነገሮች ለተቀደሱ ነው ይላል። ያ ምን ማለት እንደሆነ እናይና ዘጠነኛው እግዚኦ ማረነ ክርስቶስ ብለን በቅዳሴ ጊዜ የምናዜመውን እሱን አይተን እንጨርሳለን። እንግዲህ ወደ ቁጥር አንድ እንሄዳለን። ወደ በከመ ምሕረትከ በከመ ምሕረትከ አምላክነ ወአኮ በከመ አበሳነ አምላካችን ሆይ እንደ ቸርነት ነው እንደ ቸርነትህ ነው እንደ ኃጢአታችንም አይደለም እንደ ቸርነትህ እንጂ እንደ ኃጢአታችን አይደለም የሚለውን በዜማ እናየዋለን። በከመ ምሕረትከ አምላክነ ወአኮ በከመ አበሳነ بكام Bakamaratan, أملاكنا Bakamaratan, بكام Bakamaratan, بكام Bakamaratan, أملاكنا ሶስት ጊዜ በከመምረትከ ለምን አልን ሶስት ጊዜ ስናዜመው አሁን ተከታተላችሁት ከሆነ ሶስት ጊዜ ነው ያልነው በ ዜማ ሶስት ጊዜ ያልንበት ምክንያት የእግዚአብሔርን ያ አካል የስም የግብር ሶስትነቱን በከመምረትከ የሚለው ቃል አለመለወጡ የመለኮት አንድነቱን ለመግለጥ ነው በከመምረትከ አምላከነ ዋኮ በከማ አባታነ ስንል አብን ነው። ወልድና መንፈስ ቅዱስ በውስጡ ህለዋን የሆኑትን አብን፣ አብና መንፈስ ቅዱስ በውስጡ ህለዋን የሆኑትን ወልድን፣ አብና ወልድ በውስጡ ህለዋን የሆኑትን መንፈስ ቅዱስን ያን መስጢር ለመግለጥ ነው። አዎ፣ በከመ ምረትከ አምላክነ ዋኮ በከመ አበሳነ አቤቱ እንደ ቸርነትህ እንጂ እንደ በደላችን አይደለም። የፀሐይ ብርሃንን ለኛ ከተፈጠረችበት ቀን ጀምሮ እስካሁን ድረስ የምንጠቀመው እንደ ምድር ሰዎች እንደኛ ጽድቅ ሳይሆን፣ እንደኛ እምነት ሳይሆን፣ እንደኛ ደግነት ሳይሆን፣ እንደኛ ቀንነት ሳይሆን እንደ ቸርነቱ ነው። የምን ተነፍሰው ኦክስጅን አየርም ከሰጠን ጀምሮ እስካሁን ድረስ እስከ ዓለም ፍጻሜ እንደ ቸርነቱ ነው። ክረምትና በጋን ማፈራረቁም እንደ ቸርነቱ ነው። ቀንና ሌሊትን ማፈራረቁንም እንደ ቸርነቱ ነው። በአጠቃላይ በዚህ ምድር መመላለሳችን በማህበራዊ ኑሮ እንደ ቸርነቱ ነው። በተለይ እሱን ማምለካችን የእሱ ልጆች መባላችን ሳይገባን በቸርነቱ ነው። እግዚአብሔር ቅዱስ ነው። የእግዚአብሔር ልጆች መሆን የሚገባቸው ቅዱሳን ናቸው። እኛ ግን አይደለንም። ክርስቲያኖች የተባልነውም በቸርነቱ አምላክ ሰው ሆኖ ስለ እኛ ስለሞተ የኛ ነዳ ሁሉ እሱ ስለ ተሸከመ እንጂ እንደ ጽድቅ ስራችን አይደለም። አምላክ ሰው የሆነልን ስለ እኛ ቅንነት ስለ እኛ የእምነት ብስለት አይደለም፣ እንደ ቸርነቱ ነው። እሱ ስለ እኛ የሞተልን እንደ ቸርነቱ ነው። እሱ የእኛ ነዳ በደል ያስወገደው እንደ ቸርነቱ ነው። ዳግምም ለእኛ የሚመጣው እንደ ቸርነቱ ነው። አለማትንም ያሳልፈው እንደ ቸርነቱ ነው። ሙታንንም በመለኮታዊ ጥበቡ የሚቀሰቅሰው እንደ ቸርነቱ ነው። የምንጠብቀውን ዘላለማዊ ዓለም መንግስተ ሰማያትንም ተስፋ የምናደርገው እንደ ቸርነቱ ነው። በዚህ ቤተ ክርስቲያን ዛሬም የተሰበሰብነው እንደ ቸርነቱ ነው። ቅዱስ ቁርባንንም የተቀበልነው እንደ ቸርነቱ ነው። ቅዱሳን መላእክት ሊጠሩት፣ ቅዱሳን መላእክት ሊያዜሙት የሚገባውን የቅዳሴ ዜማ ስናመሰግድ፣ ስናዜም የቆየነውም እንደ ቸርነቱ ነው። እኔ ራሴ በዚህ መድረክ ላይ ቃሉን ለመናገር የቆምኩት እንደ ቸርነቱ ነው። እናንተም ጆሮቻችሁ ተከፍተው ልትሰሙ የታደላችሁት እንደ ቸርነቱ ነው። እንደኛ የጽድቅ ስራ አይደለም። በአጠቃላይ በዚህ ምድር ላይ በምድራዊውም፣ በዚህ ዓለም እሱ ባርኮ የሰጠንን ምንጠቀመው፣ የሚመጣውንም መንፈሳዊ ዓለም በቸርነቱ ከሱ የምናገኘው እንደ ቸርነቱ እንጂ እንደ በደላችን አይደለም፣ ወይም እንደ ጽድቅ ስራችን አይደለም። እንደ በደላችን ቢሆን ኖሮ በዚህ ምድር ያለን ሰዎች እንደ ሰዶምና እንደ ገሞራ በጠፋን ነበር። ለዚህ ነው አባቶቻችን በከመምረት ከአምላክን ዋአኮ በከማበሳ ነው። እዚህ ላይ ነው በአገራችን አንድ ቅዳሴ ሲቀደስ ሁልጊዜ ቅዳሴውን ማን እንበል ተብለው የሚጠየቁ አባት ነበሩ ይባላል። ትምህርቱ የጎደላቸው ናቸው። ብዙ ትምህርት የላቸውም። ግን ግራ እና ቀኝ ሊቃውንቱ መምህራን አሉ። ግን የአካባቢው ትልቅ አባት ስለሆኑ ያው ይጠየቃሉ። ካህኑ ማንን እንቀድስ ሲሏቸው አለ አጠገብ አጠገብ ያሉት ምሁራን እገሌ ይበሉ ይሏቸዋል። እና ቅዳሴ ሐዋርያት ከሆነ ቅዳሴ ሐዋርያትን ቀድሱ፣ ማርያም ከሆነ ቅዳሴ ማርያምን ቀድሱ ይላሉ። አጋጣሚ ሆኖ አንድ ቀን ግራና ቀኝ ያሉት ምሁራን አልነበሩም፣ ብቻቸውን ናቸው። እና እንደ ተለመደው አባታችን ማንን ቀድስ ይባላሉ። ከቤተ መቅደስ ካሆነው በኋላ ማንን ይበሉ? በጣም ችግር ነው። በትልቅነታቸው ነው እንጂ አያውቋቸውም ቅዳሴዎቹ እና የሚሉትን ሲያጡ ምን አሉ? ያን በከመ ምሕረትከ ያለበትን ቅዳሴ ቀድሱ አሉ። በከመ ምሕረትከ እንዴት አይነት መታደል ነው! እንደ ቸርነትህ እንደ በደላችን ሳይሆን እንደ ቸርነት የሚል ቃል ያለበትን ያን ቅዳሴ ቀድሱ አሉ። ካህናቱም ገባቸው ቅዳሴ እግዚ መሆኑን። ቅዳሴ እግዚ ላይ ነው በብዛት በከመምረት ከ የሚጠቀሰው ቀደሱ ይባላል እና ሁላችንም በአይምሯችን ይሄን ልንቀርጽ ይገባል። አንዳንድ ሰዎች ብዙ ዝክር ከያት ከቅድመ አያታቸው ጀምሮ የሚካኤልን ዝክር ስለዘከሩ በዚያ ዋጋ ሆኖ እግዚአብሔር የሚፈልጉትን የሚሰጣቸው ይመስላቸዋል። አንዳንዶች ብዙ ጸሎት ስለሚያበዙ የጸሎታቸው መልስ ይመስላቸዋል። አንዳንዶች ብዙ ጊዜ የልካቸውን ወንጀልን ስለሚያስተምሩ የማስተማራቸው ውጤት ይመስላቸዋል። አንዳንዶች በገንዘባቸው እግዚአብሔርን ሲያገለግሉ በገንዘባቸው በአጠቃላይ በሆነው እንቅስቃሴ ሁሉ በሆነው ባደረጉት ሙከራ የዚያ ዋጋ እግዚአብሔር እንደ የዚያን ዋጋ እግዚአብሔር እንደ ሰጣቸው አድርገው ያዩታል። አይደለም። ያ በርን የማንኳኳት ምልክት ይሄን አድርግልን የማለት አንኳኩ ይከፈትላቸዋል ስላለ እድሜ ልካችን ዳዊት ብንደግም ከቂም በቀ ርቀን በአጠቃላይ እንደሚገባው እንደ ተዛዙ እየኖርን እንደ እውነተኞች ክርስቲያኖች ሆነን ከእሱ ጋር ብንኖርም የሚያደርግልን ነገር ሁሉ እንደ ቸርነቱ ነው። ያ መኖራችን በሩን አንኳኩ ይከፈትላችኋል፣ ያለውን ለመፈጸም በርን እንደማንኳኳት ነው ነው። ወደሚቀጥለው እንሄዳለን። ወደ ሰራዊተ መላእክቲሁ፣ ሰራዊተ መላእክቲሁ ለመድኃኒ ዓለም ሲያብረን እናዜመዋለን አለን። ግዕዙን ነው እናዜመው፣ በግዕዙ ነው የምንለው። በግዕዙ ስላችሁ ቋንቋውን አይደለም፣ ዜማ ራሱ ግዕዝ የሚባል ዜማ አለ፣ ዕዝል የሚባል ዜማ አለ፣ አራራይ የሚባል ዜማ አለ። እና የግዕዙን ዜማ ነው የምናዜመው። سَرَاوِيْتَ مَا لَعَاكْتِهُ لَا مَا እኔ አለም ሲሉ ከውስጥ ሆነው ከውጭ ያሉት ንፍቁ ቄስና ንፍቁ ዲያቆን ከምዕመናን ጋር ወይ ኬልልዎ ለመድኃኔ ዓለም ሁ ወደሞ ለመድኃኔ ዓለም ከዚያ ሁላችንም ወንብጻ ቅድመ ገጹ ለመድኃኔ ዓለም። አሁን ለክርስቶስ ንገኒ የቅዳሴው ይሄ ነው። ግን በኋላ ቅዱስ ያሬድ የጨምረው ሐዋርያት ተለው አሰሮ ምን ማለት ነው? የመድኃኔ ዓለም አገልጋዮች የሚሆኑ የመላእክት ሰራዊት ወዮ ወዮ ወዮ በመድኃኔ ዓለም ቸርነት በመድኃኔ ዓለም ዙሪያ ይቆማሉ። እግዚአብሔር የገለጠላቸው እንደ ዮሐንስ ወንጌላዊ ስላዩ ነው። በእሱ ዙሪያ ይቆማሉ። መድኃኔ ዓለምን ያመሰግኑ ያመሰግኑታል። እሱን ማመስገን እንዴት መባረክ ነው። መድኃኔ ዓለምን ያመሰግኑታል። ወዮ ወዮ ወዮ የመድኃኔ ዓለም ስጋውና ደሙ የስጋውና የደሙ ምስጢር አስደናቂ ነው። ወደ መድኃኔ ዓለም ፊት እንቅረብ። ወዮ ወዮ ወዮ እርሱን በማመን ለክርስቶስ እንገዛ እርሱን በማመን ለክርስቶስ እንገዛለን። ይህን እያየን ከዚህ ቸርነት እንዴት እንርቃለን? ነው ስናዜመው የቆየ ነው። ሌላ ሁለተኛ ዜም ነው። ሐዋርያት ፍለጋውን ተከተሉ ማለት ሐዋርያት ጌታን ተከተሉ ተከተሉኝ አለ ሁሉን ነገር ትተው ተከተሉት ሁሉን ነገር ትተው ተከተሉት። ሁሉን ሁሉን ነገር ትቶ መከተል እንዴት አይነት ከባድ ነው። ሚስትን፣ ቤትን፣ ልጆችን፣ ባንክ ውስጥ ባንክን፣ ያስጨነቀ ገንዘብን፣ በተለይ ስልጣንን የዚህን ዓለም ክብርና ጌትቶ እሱን መከተል በጣም ከባድ ነው። ሐዋርያት አደረጉት። አንድ ሰው ይለናል። ማቴዎስ አስራ ዘጠኝ ውስጥ አንድ ሰው የእግዚአብሔርን ህግና ትእዛዙን ጠብቆ የሚኖር ሰው ነው እና ቅድም እንደ ተባባል ነው ህጉንና ትእዛዙን ጠብቆ በመኖር እግዚአብሔር ሁሉን እያከናወነለት የሚኖር ይመስለዋል እና አንድ ቀን ጌታ ሆይ እድን ዘንድ ምን ላ አድርግ አለው። ትእዛዛትን ጠብቅ። የትኞቹን? አትግደል፣ ተመንዝር፣ በሐሰት አትመስክር፣ ጣዖትን አታምልክ የሚሉትን በሙሴ የተሰጡትን። እነሱንማ አለህ ሀብታም፣ ከልጅነት ጀምሮ እስካሁን ድረስ ጠብቂያቸው እኖራለሁ እና ፍጹም ሆነ ኔ ልትከተለኝ ነው የምትፈልገው አለ። አዎ፣ በል እንግዲያ ውስጥ ያለህን ሁሉ ሽጥና ለድሆች ሰጥተህ ተከተለኛለሁ። ያን ጊዜ እንዲህ ሲለው ያ ሁሉ ብር መጣ ከፊቱ። ልጆቹ፣ ሚስቱ መጡ ከፊቱ። ክብሩ በዚህ ዓለም ያለው መጡ ከፊቱ። መጠው ቁጭ አሉ። እነዚህ አንትቶ እንዴት ይከተል ጌታ። በኋላ ጌታ ምን አለ ደንቆት። ለጌታ የዚህ ምድር እንቅስቃሴያችን ዋጋ የለውም። እሱ ሰውም የሆነው የሞተልንም ለዘላቂው ህይወት ነው። ይሄ በእሱ ዘንድ የውሃ አንፋሎት ነው፣ የጧት ጤዛ ነው፣ የፀሐይ ጥላ ነው፣ የመስከረም አበባ ነው። እሱኛን የፈጠረን ለዚህ አይደለም። በራሳችን ውርደት ነው በዚህ ምድርንም እንድንገላታ የሆነው። ይሄንም በደሞ አስቀርቶልናል። ትንሣኤ ሙታንን መስርቶልናል። እሱኛን የሚጠብቀን ለሌላ ተስፋ ነው እና ያ ሌላ ተስፋ በዚህ ምድር ላይ ካለን ነገር ሁሉ ጋር ሲነጻጸር ኢምንት ነው። በኋላ ገረመው ጌታ ያለን ሁሉ ሽጠ ሰጠ ተከተለኝ ሲለው ወገሜን ላይ ሀብታ ያ ሁሉ ንብረትና ጥቅሙ የዓለም ፍቅር ሁሉ መጥቶ ቁጭ ሲል ወደ ኋላ አለ። ያን ጊዜ ጌታ ምን አለ? በዚህ ዓለም በንብረት በሀብት የተዋጡ ባለ ገንዘቦች፣ የዚህ ዓለም ሀብታሞች ወደ እግዚአብሔር መንግሥት ከሚገቡ ግመል በመርፌ ቀዳዳ ብትሾልክ ይሻላል። በዚህ አይነት የአሜሪካን ሀብታሞች ምን እንደሚሆኑ እንጂ ሀብታም እዚህ ሀገር ነው ያለው። እና ምናልባት እዚህ ሀገር ያሉ ሀብታሞች እንዲህ ቢባሉ እንጃ። ያም ሆነ ይህ፣ ሀብት ሲባል ደግሞ ብር ብቻ አይደለም። በተፈጥሮ ጠባያችን ያካበት ናቸው መጥፎ ልማዶች አሉ። እነሱንም ተውና ተከተሉኝ ቢለን እነዚህን ትቶ መከተል ከባድ። ሐዋርያት ግን አደረጉት፣ ተከተሉት። ስለዚህ ይህን ድንቅ አምላክ ሐዋርያት እንደ ተከተሉት እኛም እንድንከተለው በምንችለው አቅም ሁሉ እንድንከተለው እሱን መከተል ማለትም ደግሞ ቃሉን፣ ትእዛዙን የሚለንን ማክበር መከተል ማለት ስለሆነ እንደ ሐዋርያቱም ባንሆን የእነሱ በረከት እንዲደርሰን ለመጸለይ ነው። ይሄን የእሱን ድንቅ ስራውን እያሰብ ለእኛ ያደረገውን መለኮታዊ ግርማውን እያሰብ ቁጥር ስፍር የሌላቸው መላእክት ያለምንም ማቋረጥ ቅዱስ ቅዱስ ብለው የሚያመሰግኑትን እሱን እያሰብን ይህን እንድንጸልይ ነው። ሌላው ትልቁ ትምህርት ምንድን ነው? ዋናው ቄስና ሌሎች ውስጥ ሆነው ረዳቱ ቄስና ረዳቱ ዲያቆን ውጭ ሆነው መጋረጃው ተጋርዶ ሰራዊተ መላእክት ቅድም ያልነውን ይላሉ። ለምንድን ነው እነዚያ ከውስጥ ሆነው እነዚህ ከውጭ ሆነው የሚያዜሙት ለምንድን ነው? ድራማ አይደለም። ድራማ እንኳን ትምህርት አለ። ማንኛቸውም የሚታዩ በህዝብ አደባባይ የሚታዩ ነገሮች መልእክት አላቸው። የዚህ መልእክት እንደዚያ ምድራዊ ሳይሆን ሰማያዊም ነው። መልእክቱ ምንድን ነው? በውስጥ የረዳቱና የረዳቱ ዲያቆን ምሳሌዎች ነቢያት ናቸው። የነቢያት ምሳሌዎች ናቸው። ምክንያቱም ነቢያት ስለሱ ቢናገሩም በእነሱና በእግዚአብሔር መካከል በአዳም ምክንያት የወረደ የኃጢአት መጋረጃ ነበረ። ስለ እሱ ሲናገሩ ርቀው ነው። ስለ እሱ ሲናገሩ እሱ ከሕይወታቸው ውስጥ ገብቶ ሕይወታቸውን ቤተ መቅደስ አድርጎ እነሱም ከሱ ጋር ተዋህደው አይደለም ራ ርቀው ነው። እሱም በረዴት ነው ሲጠብቃቸው የነበረው ያለ መግለጥ ነው እስከ ክርስቶስ ሰው መሆን ድረስ እስከ ሐዋርያት መመረጥ ድረስ የጥል መጋረጃ በእግዚአብሔርና በሰዎች መካከል ስለነበረ ነቢያትን በጸሎታቸው፣ በስጋቸው መቆረስ፣ በደማቸው መብሰስ በነሱ ያ ሁሉ የነሱ ስቃይ ተዳምሮ ያን የአጢአት መጋረጃ ሊቀዳ አለመቻሉንና መጋረጃ የነበረ መሆኑን ነው። እስከ ክርስቶስ ድረስ የአጢአት መጋረጃ በኋላ ዲያቆን ረዳቱ ዲያቆን አርኅዉ ኆኃተ መኳንንት እናንት መኳንንት በሩን ክፈቱ ነው። መኳንንት የሚላቸው አናጉንስጢሶችን ነው፣ ውስጥ ያሉት ውስጥ ያሉት በር የመክፈት መጽሐፍትን የማገዝ ማለት የማቀበል ጧፍን የመሳሰሉትን ለማገዝ እዚያ ውስጥ ያሉትን መኳንንት ይላቸዋል እና አናጉንስጢሶችን ነው በሩን ክፈቱ ነው የሚለው። በኋላ እነሱን እነሱ በሩን ይከፍታሉ። በሩን ሲከፍቱ ነቢ ማለት ረዳቱ ቄስ እና ረዳቱ ዲያቆን፣ ረዳቱ ዲያቆን አርኁ ኆኅተ መኳንንት በሩን ክፈቱ እያለ በሩን ሲከፍቱ እነዚያ ይገባሉ። ሁለቱ ይገናኛሉ። አንድ ላይ ሲገናኙ ዋናው ቄስ ውጭም የነበሩት የነቢያት ምሳሌዎች እዚያ ውስጥ አንድ ላይ ሆነው በመንበሩ ዙሪያ ያመሰግኑታል። እና ውስጥ የነበሩት የሐዋርያት ምሳሌዎች ናቸው። ለምን ሐዋርያት የተጋረደባቸው ነገር የለም ከእሱ ጋር ተገናኙ። በሙሴ ታቦት ፈንታ እነሱን ታቦት አደረገ፣ እነሱን መቅደስ አደረገ። በሰሎሞን መቅደስ ፈንታ ያ እንደተጠበቀ ሆኖ በስሙ እነሱን ማደሪያ፣ እነሱን ቤት አደረገ። የጋረዳቸው ነገር አልነበረም። ሐዋርያትን ለምን? ደመ ክርስቶስ ስለ ዓለም ስለፈሰሰ የሐዋርያት መመረጥ ከደመ ክርስቶስ በኋላ የኃጢአት መጋረጃ ከተቀደደ በኋላ ስለሆነ ለዚህ ነው፣ ዲያቆኑ በሩን ክፈቱ ብሎ ተከፍቶ ሲገቡ እነሱ ያ ማለት በደመ ክርስቶስ በእግዚአብሔር እና በሰዎች መካከል የነበረ የኃጢአት በር ተከፈተ፣ የኃጢአት መጋረጃ ተቀደደ፣ የኃጢአት ግንብ ፈረሰ፣ ሰውና እግዚአብሔር ተገናኙ። በተለይም ነቢያቱ ሩቅ ሆነው ነበር። በደመ ክርስቶስ ምክንያት ልክ እንደ ሐዋርያት ልክ እንደ ሐዋርያት የእሱ ሆኑ ከእሱ ጋር አብረው ቆሙ ከመላእክት ጋር አብረው በአካለ ነፍስ ለመዘመር በቁ። ነቢያትና ሐዋርያት በደመ ክርስቶስ አንድ ሆኑ ማለት ነው። ይሄ በሩ የሚከፈትበት ምክንያት። ሌላው በሩ የሚከፈትበት ሌላው ጌታ የተሰቀለው በአደባባይ በግልጽ ነው። ጌታ የተሰቀለው በአደባባይ ነው። ሁሉም እያዩት ራቁቱን ነው። የዚያ ምሳሌ ነው። ይሄ በሩ ተከፍቶ መንበሩን የምናየው የዚያ ምሳሌ ነው። ጌታ የተሰቀለው በአደባባይ ነው። በአዲስ ኪዳን የተሰወረ ነገር የለም፣ ሁሉም ተገልጧል። በአዲስ ኪዳን የተደበቀ ነገር የለም፣ ሁሉም ታይቷል። ስለዚህ በግልጥ በአደባባይ ጌታ የተሰቀለ መሆኑን ለማመልከት ለማሰብ ነው፣ ይህንም የምናደርገው እና ሰራዊተ መላእክት ይሁ ስናዜም ረዳቱ ካህንና ረዳቱ ዲያቆን ውጭ ሆነው ነው የነቢያት ምሳሌዎች ናቸው ለምን ነቢያት ርቀው ውጭ ሆነው ነው ስለ ጌታ የተናገሩ ውስጠ ምስጢሩን አላገኙም ውስጥ ያሉት የሐዋርያት ምሳሌዎች ናቸው ዋናው ቄስና ረዳቶቹ ውስጥ የሆኑት ለምንድን ነው ውስጠ ምስጢሩን በደመ ክርስቶስ ስላገኙ በኋላ ረዳቱ ቄስና ረዳቱ ዲያቆን የሚገቡት ሁለቱም አንድ ላይ ሆኖ የሚያመሰግኑት ዛሬ ነቢያትና ሐዋርያት በደመ ክርስቶስ ተገናኝተው አንድ ላይ ናቸው ሌላው ደግሞ በሩ የሚከፈትበት ምክንያት ወይም መጋረጃ እንደሆነ የሚገለጥበት ምክንያት ጌታ በአደባባይ ያለምንም መጋረጃ የተሰቀለ መሆኑን ያን ለማመልከት ነው። ከዚህ የምናገኘው ትምህርት ምንድን ነው? ከዚህ የምናገኘው ትምህርት ምንድን ነው? ራ ዮሐንስ ምዕራፍ ሶስት ውስጥ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ባገኝ እገባለሁ እኔ ከገባሁ ያ ሰው የሚፈልገውን ነገር ሁሉ ያገኛል። የማይፈልገው ነገር ሁሉ ካአጥሩ ውጭ ነው። መሳሪያ ሳያጨው፣ ሳይተኩስ፣ ሰይፍ ሳይመዝ፣ ጦር ሳይወረውር የሚጠላቸው ነገሮች ሁሉ የሉም ካጠገቡ። ስለዚህ ዛሬም የእያንዳንዳችን ልቡና የእሱ ቤተ መቅደስ ነው። የእያንዳንዳችን ሰውነት የእሱ ቤት ነው። የእሱ ቤተ መቅደስ የእሱ ቤት ይሁን እንጂ በነጻ ፈቃዳችን አይገባም በነጻ ፈቃዳችን አይገባም ስል ምን ማለቴ ነው? ፈቃደኞች ሆነን ልቡናችን ከፍተን በንስሐ ናግባልን ብለን ያንተ እንሁን ብለን ቀድሰን ብለን ሕይወታችን በደምህ የተቀደሰው ያንተ ይሁን ብለን ፈቃደኝነታችን እስካልገለጥን ድረስ ወደ እኛ በአምላክነት ኃይሉ ወይም ደግሞ በአባት ነኝ ብሎ ፈጣሪ ነኝ ብሎ አምላክ ነኝ ብሎ ኃይል አለኝ ብሎ አያደርገውም። የእያንዳንዳችን መብት የተጠበቀ ነው። ወይም ደግሞ በዚህ ሀገር አነጋገር ፍጹም ዲሞክራሲ በእግዚአብሔር ዘንድ ነው። በእግዚአብሔር ዘንድ ፍጹም ነጻነት አለ። የፈለጉ ሰዎች ሀሊውድ ሄደው ዲያብሎስን ማምለክ ይችላሉ። የፈለጉ ሰዎች እድሜ ልካቸውን በአመንዝራነት ስራ መኖር ይችላሉ። የፈለጉ ሰዎች እድሜ ልካቸውን በአሜሪካን መሳሪያዎች እንደ ልብናቸውና የፈለ ያገኙትን መግደል ይችላሉ። ያው የተለመደ ነው ያገኙትን መግደል በአሜሪካን ሀገር። የፈለጉ ሰዎች በሀሰት ሲመሰክሩ መኖር ይችላሉ። የፈለጉ ሰዎች ደግሞ በማይረባ ፖለቲካ አንድ የሆነ ንህብስ ሲበታት መኖር ይችላሉ። በዘር ሲከፋፍሉ፣ ሲቆራርጡ፣ ሲለያዩ መኖር ይችላሉ። ሲዋሹ መኖር ይችላሉ። በአጠቃላይ ከእግዚአብሔር ትዕዛዝ ውጭ ሆነው እንደፈለጉ መኖር ሆነው መኖር ይችላሉ። ይህ ማለት በዚህ ውስጥ የሚኖሩ ከሆነ በሩን ዘግተውበታል ማለት ነው። በግድ አይከፍትም የእኛን የልቡና በር እንደፈለግን መሆን እንችላለን። መጨረሻው ግን አይጠቅምም። መጨረሻው ግን አይጠቅምም። የሚለን ምንድን ነው? በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ባገኝ እገባለሁ። እኔ ከሱ ጋር ከሆንኩ በምድርም የሚፈልገውን ነገር ያገኛል፣ በሚመጣውም ተስፋ የእሱ ነው ሁሉም ነገር ነው የሚለው። ስለዚህ ዛሬ ምንድን ነው ከእኛ የሚጠበቀው? ልቡናችን መክፈት ነው ልቡናችን በአመንዝራነት ቁልፍ እድሜ ልካችን እንደቆለፍንበት አንሙት። የኃጢአት የልቡና በራችን እንደዘጋንበት አንሙት። እንደዘጋን መሞት እንችላለን፣ ነገር ግን በትንሳኤ ዘጉባኤ አይጠቅመንም። በጌታ ዳግም መምጣት አይጠቅመንም። ስለዚህ ክፈቱልኝ ነው የሚለው። በሩን ክፈቱልኝ። ትዳር ምትፈልጉ ክፈቱልኝ፣ የልቡናችሁን በር እኔው ልባርክና ልስጣችሁ። ልጅ ምትፈልጉ ስራዬ ነው የደረቀን ማህፀን ማለምለም ልቡናችሁ መጀመሪያ ክፈቱልኝ። አገር የምትፈልጉ አገራቸው የእናንተ እንድትሆን፣ ታሪክ የምትፈልጉ ታሪካቸው የእናንተ እንድትሆን፣ በአጠቃላይ በዚህ ምድር ላይ መንፈሳዊውንም ስጋዊውንም ነገር የሚጠቅማችሁን ነገር የምትፈልጉ መጀመሪያ የልቡናችሁን በር ክፈቱልኝ ነው ያለዚያ፣ እኛ በቅን በቀን ልቡናችን ቆልፈን በንሳ የሚከፈተውን ልብ ዘግተን እንዲሁ ዝም ብለን እናውረድ ብንለው የሚሆን ነገር አይደለም። በየልቡና በራችን ሳንከፍትለት ወደ አገራችን ገብቶ ወደ ቤተ ክርስቲያናችን ገብቶ እሱ ሊሰራ የሚገባውን ስራ ሊሰራ አይችልም። ወይም የልቡናችሁን በር ሳትከፍቱለት በትዳራችሁ ገብቶ ያን መጥፎውን ነገር ፈተናውን አስወግዶ እሱ የሚፈልገው እናንተ የምትፈልጉትን ሰላም ሊሰጣችሁ አይችልም። ትዳርን የምትፈልጉ ሰዎች ገና የሆናችሁ ደግሞ ልባችሁን ከቆለፋችሁ እግዚአብሔር የባረከውን ወንድም ወይም ባል የባረካትን እህት ሊሰጥ አይችልም። ለምን ተዘግቶበታል? በየት አድርጉ? ስለዚህ ክፈቱልኝ ነው የሚሉ የዚህ ሀገር ታላላቅ መስሪያ ቤቶች በሮች እንዴት ያስደስታሉ። ገና ስንሄድ እንደው ማንም ሳይነካቸው ሲከፈቱ ወለል ሲሉ ደግሞ በጣም የሚገርም ነው። ደግሞ ስንሄድ ይከፈታሉ፣ ከገባን በኋላ ደግሞ ይዘጋሉ። እራሳቸው ሰው ሰራሽው ኤሌክትሪክ እንኳን ይህን ያህል ሲታዘዝ፣ በመለኮት ደም የከበረ በመለኮት ደም የረቀቀ እውቀት የተሰጠው የሰው ልብ ዝግ ይሁን ዝግ ሆነ። ይልቁንም የሚከፈተው ለማይረባባው ነገር ሆን። ስለዚህ በእውነቱ የእግዚአብሔር ቃልን ሲሰማ ሁልጊዜ የእግዚአብሔር መልእክት ሲተላለፍ ዘግተንበት ልንኖር አይገባም። የምንማራው ከዚህ ከሰራዊ ተመላይቱ ወይም አርህ ውሃተ መኳንን እና በሩን ክፈቱ ሲል ዲያቆኑ አዚመን ልንሄድ አይደለም። የተዘጋውን የእያንዳንዳችን ልቡናም የመክፈት መንፈስ ኃይል እንዲሰጠን በንሳና በጸሎት እንድንዘጋጅ ነው። ሌላው እለ ትቀውሙ አትሕቱ ርእሰክሙን እለ ትቀውሙ አትሕቱ ርእሰክሙ፣ ምን ማለት ነው? የቆማችሁ ሰዎች ራሳችሁን ዝቅ ዝቅ አድርጉ። የቆማችሁ ሰዎች ራሳችሁን ዝቅ ዝቅ አድርጉ። ራሳችን ዝቅ ዝቅ የምናደርገው ይሄ ሰም ነው፣ ምሳሌ ነው። ይሄ ስጋውን አይደለም ዋናው እሱ የሚፈልገው የልቡናችን ራስ ነው። የህይወታችን ራስ ነው። የህይወታችን ራስ ከሱ በታች ዝቅ እንዲ ከሱ በታች ዝቅ እንዲ ክርስቲያኖች ነን የሚሉ ባለስልጣኖች፣ ክርስቲያኖች ነን የሚሉ ብዙ ሀብት ያላቸው፣ ክርስቲያኖች ነን የሚሉ ብዙ መሳሪያ ያላቸው፣ ክርስቲያኖች ነን የሚሉ ብዙ ሰራዊት ያላቸው፣ ክርስቲያኖች ነን የሚሉ ብዙ ኃይል ያላቸው ያን ሁሉ ባዶ አድርገው ራሳቸውን ከኃይለኛው ከመለኮት ክንድ በታች ያድርጉ። አንደኛ ጴጥሮስ ምዕራፍ አምስት ቁጥር ሰባት እንደሚነግረን ኛውም ኃይል አለኝ የሚል ቢኖር ከእግዚአብሔር በታች ራሱን ዝቅ አድርግ። በቤተ ክርስቲያናችንም ማንኛውም የዜማ ሰው ነኝ የሚል ባዶ ያድርገው፣ ስጦታውን የእግዚአብሔር ነውና። ማንኛውም የመስበክ ስጦታ፣ የመተርጎም ስጦታ የማንኛውም የመንፈስ አገልግሎት ስጦታ ወደር የሌለው ያለው ባዶ ያድርግ ራሱን ራሱን ዝቅ ያድርግ እግዚአብሔር ብቻ ከፍ ይበል ክርስቶስ ኢየሱስ ብቻ ለዘላለም ከፍ ከፍ ይበል ለምን የሚገባው የባህርይው ነውና ነው የሚለው ከዚያ ራሳችን ዝቅ ስናደርግ ምን ይላሉ ካህኑ የተሰወረውንና የተገለጠውን የምታውቅ ዘላለማዊ እግዚአብሔር ሆይ ወገኖችህ ልጆችህ በፊትህ ራሳቸውን ዝቅ ዝቅ አደረጉ የስጋ ልቡናቸውንም የመንፈስ ልቡናቸውንም ለአንተ አስገዙ። ከተዘጋጀ ማደሪያ ሁነህ እይ። ወንዶችንም ሴቶችንም ባርክ። ጆሮህን ወደ ጸሎታቸው አዘንብል። በቀኝ ኃይል አጽናቸው። ከክፉ ምቀኝነት ሰውራቸው። እርዳቸውም ጠባቂ ሁናቸው። ለስጋችንም ለነፍሳችንም ሃይማኖትህንና ስምህን መፍራትን ለሴቶችም ለወንዶችም ለሁላችንም ጨምርልን ለሁላችንም ጨምርልን። መቅድመ ህሱ መንግስቱ አስቀድማችሁ የእግዚአብሔርን ጽድቁንና መንግስቱን አስቀድሙ። እሱ ከቀደመ የተወሰነ ብር እንደሆነ ያላችሁ እንዲጨመር ከፈለጋችሁ እሱ ይጨምራል። ልጆች ካልበቃችሁ ይጨምርላችኋል። ቤተሰቦች ትንሾች ከሆኑ ይጨምርላችኋል። ስልጣን አይጠቅምም እንጂ የምትፈልጉ ከሆነ ይጨምርላችኋል። ሁሉን ነገር የምትፈልጉትን ከኃጢአት በቀር ይጨምርላችኋል። እና ይጨምርላችሁ ነው የሚል ደግሞ በስጦታም ትንሽ የማስተማር ትንሽ የመዘመር ትንሽ የመተርጎም ትንሽ በኮሚቴ የማገልገል በገንዘብ የማገልገል በማሳረቅ በምክር የማገልገል የየተሰጠችን ስጦታ ካለች እሷን እንዲጨምርልን መለመን ማለት ነው። ነገር ግን እሷን እንዲጨምርልን እንዲያሳድግልን መጀመሪያ የእሱን መንግስቱንና ጽድቁን ማለት የሚፈቅደውን ነገር ማስቀደም። ቅዳሴ ተመልከቱ እንዲህ አለ። ከህይወት የህይወትና የመለኮት የአይምሮና የመለኮት ግንኙነት በምድርና በሰማይ መካከል ያለ ሰማያዊ ምስጢር ነው። ይህን ካሉ በኋላ ካህኑ ስግዱ ለእግዚአብሔር በፍርሃት በሉ ተቀበሉኝ፣ እናንተ እግዚኦ ንሰግድ ወንዚየ ብሃከ ዲያቆኑ ምንድን ነው ያለው? በፍርሃት ሆናችሁ ለእግዚአብሔር ስገዱ፣ በፍርሃት ሆናችሁ ለእግዚአብሔር ስገዱ። ይሄን በክፍል ሁለት ትምህርታችን ውስጥ በሰፊው ስለ ተማር ክፍል ሁለት ካሴቱን ታዳምጡታላችሁ። ለእግዚአብሔር ማለት በፍርሃት ሆናችሁ ለእግዚአብሔር ስገዱ ሲል እግዚአብሔርን ያጠፋናል እሳት ውስጥ ይከተናል፣ ይቀስፈናል ብላችሁ አይደለም። እግዚአብሔርን በጨካኝነቱ አትፍሩት። ጨካኝ አይደለም። አባታችሁ ነው፣ እናታችሁ ነው። ያፈቅራችኋል፣ በባህሪው ይወዳችኋል። ስለሚወዳችሁም ነው ሰው ሆኖ ስለ እናንተ ለውጥ የሞተላችሁ። በፍርሃት ሁናችሁ ለእግዚአብሔር ስገዱ ማለት በመውደድ አክብሮት፣ በመውደድ ፍቅር፣ በመውደድ ፍርሃት፣ የመላይክት አይነት የፍቅር ፍርሃት፣ የመላይክት አይነት የአክብሮት ፍርሃት፣ የመላይክት አይነት የመውደድ ፍርሃት፣ የልጅነት ፍርሃት፣ የአጋንንት ፍርሃት አይሁን። ያንማ አጋንንትም እኮ ይፈራሉ። አጋንንትም ያምናሉ ይንቀጠቀጡማል ይላል። አጋንንትም እኮ በመንቀጥቀጥ ያምኑታል። ግን የአጋንንት መንቀጥቀጥ እንደሚያጠፋቸው ስለሚያውቁ ነው። አንድ ቀን ጌታ እንደሚመጣ እንደሚጠፉ ስለሚያውቁ ያቺ ቀን እያስጨነቀቻቸው ሲንቀጠቀጡ ይኖራሉ። የእኛ ግን እንደዚያ አይደለም። ቸርነቱን ልንቀምሰው ይገባል። ጣዕሙ ወታይምሩ! ከመሄር እግዚአብሔር እግዚአብሔር ቸር እንደሆነ እባካችሁ ቅመሱ። በሀገራችን የተሰበከው እግዚአብሔር ጨካኝ እንደሆነ ሆኖ ነው። ባህታውያኑ ሁሉ ሲሰብኩ በጆሮዬ እንደሰማሁት ከልጅነቴ ጀምሮ እግዚአብሔር ጨካኝ መሆኑ ነው። በዓል ስለሻራችሁ በበረዶ ማዝመራችሁን ባዶ አደረገላችሁ። ሰንበትን ስለሻራችሁ ይኸው ከብቶቻችሁ አለቁ። እንዲህ ስላደረጋችሁ አርብረቡ ማለት አርብረቡ በሰንበት ቀን ቡና ስለወቀጣችሁ ቡና ስለጠጣችሁ፣ በወረርሽኝ በሽታ ህዝቡ አለቀ። ቡና አትጠጡ ይላል እግዚአብሔር? አትጠጡ ይላል ወይ? በዚያ ሰይጣንን አትጥሩ በዚያ ጣዖትን አታምልኩ ከማለት በቀር፣ በሰንበት በበዓላት ምክንያት ወደን በቀኑና የምናደርገው ነው እንጂ ወንጌሉ አለ ወይ? ማንም አይፍረድባችሁ አላለም ወይ? ደግሞስ እግዚአብሔር የሚጠላው ሰነፍን ተኝቶ የሚውልን እንጂ የጊዮርጊስ ዕለት ስለሰራ ስላረሰ፣ የአቦ ዕለት ስለሰራ ስላረሰ እግዚአብሔር እንደሚጨክን ይነገራል። እጅግ የሚያስገርም እጅግ አሳዛኝ የሆነ እግዚአብሔር ያላለውን ቃሉ የማይናገረውን። ከሆነ እግዚአብሔር የሚቀጣው የሚቆጣው በእሱ ፈንታ ጣዖትን ስናመልክ ነው። በሱ ፈንታ ወደ ጠንቋይ ስንሄድ መግቦን ሚኖረውን ጠብቆን የሚኖረውን ሁሉን ቻይ መለኮትን ትተን ራሱን ወደማይረዳ ጠንቋይ መሄድ የሚያሳዝነው ያ ነው። ነብስ መግደል ነው የሚያሳዝነው። ያለ ቅዱስ ቁርባን መኖር ነው የሚያሳዝነው። የቃል ኪዳን ሚስቱን ትቶ እንደፈለገ መሆን ነው የሚያሳዝነው። የቃል ኪዳን ወንድሟ እንትታ እንደፈለገች መሆን ነው የሚያሳዝነው። ቅምጥል ይዞ መዋል ማደር ነው የሚያሳዝነው። ዘረኝነት ነው የሚያሳዝነው። መለያየት ነው የሚያሳዝነው። ምቀኝነት ነው የሚያሳዝነው። ቅንዓት ነው የሚያሳዝነው። በንስሐ አለመመለስ ነው የሚያሳዝነው። ታዲያ ጨካኝ ከሆነ ይልቅ የሚያዝንበትን ይህን ስናደርግ እንዴት ሁለት ሺህ ዓመት ሦስት ሺህ ዓመት ሙሉ በነጻነት እንዴት ጠብቆን ኖረ? በቤተ ክርስቲያናችን ጳጳሳቱ ካህናቱ መነኮሳቱ፣ ዲያቆናቱ፣ እናንተ ምእመናኑ እንደሚገባችን ኖረን አስደስተነው ነው። ቤተ ክርስቲያናችን እስካሁን ድረስ የታየ ኖረችው የቆየችው ስንቱን እሳት ስንቱን ሰይፍ አምልጣ አልፋ ተርፋ በሰሜን አሜሪካ በአውሮፓ እንድየተስፋፋች ያለችው። በእውነት እኛ ክርስቲያኖች ሆነን ነው የቆየነው እኮ በቸርነቱ ነው። እሱ የሚቀስፈን ቢሆን እሱ የሚያጠፋን ቢሆን የማይራራልን ቢሆን የማይወደን ቢሆን የማያፈቅርን ቢሆን መቼ እንኖር ነበር? እስካሁን ድረስ በቤተ ክርስቲያን መንበር ላይ ስንቀልድ፣ በመቅደሱ ስንጫወትበት፣ ምእመናንም እንደፈለጋችሁ ስትሆኑ፣ በመዘመር ፈንታ ስትጨፍሩ ስታድሩ፣ እረ ስንቱ ይዘረዘራል። ይህን ሁሉ ሸፍኖ እናት የሕፃኗን ገመና የሕፃኗን ምናምን አጽድታ ሸፍና ከመኖርም በላይ እየሳመች እየተንከባከበች ሲሞቅሞቃ ሲቀዘቀዝቀዝቅዛ ሕይወቷ ህይወቷ ከእሱ ጋር ሆኖ እንደምትኖር እንዴት ያኖረን ነበር። ስለዚህ ስግዱ ለእግዚአብሔር በፍርሃት ሲል መላእክት ደስ ብሏቸው እንደሚፈሩት መላእክት ወደው አፍቅረው እንደሚፈሩት ልክኛ አባቶችን እዚህ ሀገር፣ እንደምናከብረው ማለት ነው። እኛ እዚህ ሀገር ያሉ ጳጳሳትን ስናከብራቸው፣ ደስ ብሎን ወደን ነው የምናከብራቸው። ለምን? ምን ያረጉናል? እዚህ ሀገር ምን የሚሰሩን የለ፣ ሹመት አይሽሩን፣ ደሞዝ አያነሱብን፣ ከምንፈልገው ቦታ አንስተው ወደ ማንፈልገው አይወረውሩን፣ ሲፈልጉ ደግሞ አያባሩን። ምን ያረጉናል? እዚህ ሀገር አራት ኪሎ ኢትዮጵያ ውስጥ ግን ምናከብራቸው ልክ ሰይጣን እግዚአብሔር መልአኩን እንደሚፈራ ነው። ምክንያቱም ያጠፉናል ብሎ ዲያቆንም ቄሱም አለቃውን ሲያከብር ውሸቱን ነው። ዝም ብሎ ምን በመልመጥመጥ አቤት እህትናው ተብሎ እንደው እድገት ትንሽ ጭማሪ እንዳያገኝ ጠላት እንዳይገባበት። ይህ አይነት አክብሮት አክብሮት አይባልም፣ ኃጢአት ነው። አባቶችን ስናከብር ወደን ደስ ብሎ፣ እግዚአብሔርን ስናከብር ደስ ብሎ፣ ያን አክብሮቱን እንደ ማር ወለላ እየላስ ነው፣ እንደ ወተት እየጠጣ ነው፣ እንደሚተነፈስ የገነት ኦክስጅን አየር እየተነፈስ ነው እንደ መላእክት ህይወታችን፣ ኦክስጅን አየራችን፣ መጠጣችን፣ ምግባችን ሆኖ እንጂ እንዲያው ለስሙ ስንሰግድ በፊቱ ስግዱ ለእግዚአብሔር በፍርሃት ሲል በመንቀጥቀጥ ይሄ ኃጢአትም በመንቀጥቀጥ አንፍራው ማለት አይደለም። ግን በቀሳፊነቱ በጨካኝነቱ ማየት የለብን። ይህን የምናየንበት አይን የታወረ ይሁን። በእውነቱ ምህረቱን ነው ማየት ያለብን እና ስግዱ ለእግዚአብሔር በፍርሃት ሲል አቤቱ በፊትህ እንሰግዳለን እናመሰግንህም አለን ስንል በፊትህ እንሰግዳለን ስንል እንደ ተባባል ነው። ደስ ብሎን ኃጢአታችን ሳይጸየፍ እድሜ ልካችን የሰራ ነው። እስኪያስቡት እስኪያስቡት በደሙ የቀደሰው አንደበታችን ስንት ጊዜ ዘላአበደ፣ ስንት ጊዜ የሰው ልጆችን ደም ጠጣ በሐሜት ስንት ጊዜ የሰው ልጆችን ሥጋ በላ በሐሜት። ስንት ጊዜ በሐሰት ተናገረ። ስንት ጊዜ እግዚአብሔር የማይፈልገውን ነገር አዜመ። ስንት ጊዜ ዘፈነ። እስኪ እጃችን ተመልከቱት። ለርኩሰት ለኃጢአት ዘፈን ስንት ጊዜ አጨበጨበ። እስኪ እግራችን አስተውሉ። ወደ ርኩሰት ስንት ጊዜ ሄደ። እስኪ ዓይኖቻችን አስተውሉ። ዓይኖቻችን ቀራንዮ ተነስተው ከቁስሉ ተነስተው ከደሙ ተነስተው ከመከራው፣ ከጅራፉ ተነስተው ከዚያ ተወግደው፣ ከዚህም ጋር ከፍቅር ተነስተው ከሰላም ተነስተው መልካምን ነገር ከማየት ተወግደው አይኖቻችን ስንት ጊዜ ተመኙ! ስንት ጊዜ ርኩሰትን ተመኙ! ስንት ጊዜ አይኖቻችን አይተው ልቡናችን ስንት ጊዜ መጥፎ ነገርን ተመኝ! እጆቻችን ስንት ጊዜ ወደ መጥፎ ነገር ተዘረጉ! እስቲ ጣቶችን አስታውሱ ብዕራችሁን እስኪ አስታውሱት። ስንት ጊዜ ለተንኮል ብዕር እንዳ እስክሪብቶ ተገናኘ። ስንት ጊዜ መጥፎ ነገር ጻፍን። እረ ስንቱን በእውነቱ በጣም አስቸጋሪ ነገር ነው እና ሰውነታችን ሁሉ የእሱ አልሆነም እና እግዚአብሔር በቸርነቱ የእሱ ያድርግን። እግዚአብሔር በቸርነቱ የእሱ ያድርግን። ስናከብረው፣ ስንፈራው፣ ስናመልከው ደስ ብሎን እንዲሆን ያድርግልን። ከዚያ በኋላ ጸሎተ ንስሐ እንሳል። ስግዱ እንግዲህ ሰግደን የምንሰማው የእግዚአብሔር ቃል ፍታት ዘወልድን ዲያቆን የሚያነበውን በይን ተቀድሳትን ባለፈው አይተናል። እንደገና ሶስተኛ ደግሞ ይሄን ጸሎተ ንስሐ እንሳል። በጸሎተ ንስሐ ውስጥ ብዙ ነው። ዋና ዋናዎቹ ምንድን ናቸው? ጸሎተ ንስሐ ሁላችን ተደፍተን ካህኑ የሚያነቡልን የነፍስና የስጋችንን ቁስል የኃጢአት ቁስል በቸርነቱ እንዲያደርቅልን እንደገና በቅዱስ ጴጥሮስ በኩል የገባው ቃሉ እስካሁን ድረስ እንዲሰራልን። ያ ምንድነው? በአንተ መሰረትነት ቤተ ክርስቲያን የነሰራለሁ የአጋንንት ኃይላት ሊያጠፏት ሊያነዋውጧት አይችሉም ያለው ቃሉ፣ የመንግሥተ ሰማያትን መክፈቻ ሰጠሃለሁ፣ በምድር ያሰርከው በሰማይ ታሰረ ነው፣ በምድር የፈታው በሰማይ ተፈታ ነው ያለው ቃሉ ተግባራዊ ሆኖ ያ ቃሉ ዛሬም ሰርቶ እንደዚህ በዘረኝነት በመለያየት በመናፍቅነት በሆነው ሁሉ እንዲያውም ማዕበል እንደሚያማታት መርከብ የሚያማታት ዲያብሎስ የሚያማታት ቤተ ክርስቲያን እንዳትሰጥም እንዳትጠፋ በገባው ቃሉ መሰረት እስኪመጣ ድረስ እስከ ዕለተ ምጽአት እንዲጠብቅልን ለቅዱስ ጴጥሮስ የሰጠው ስልጣን ማለት በስሜ ኃጢአቱን ይቅር ያልከው ይቅር የተባለለት ነው። በስሜ ያሰርከው በሰማይ የታሰረ ነው ያለው ቃሉ ሰርቶ ዛሬም በካህኑ በኩል ሆኖ እግዚአብሔር መንፈስ ቅዱስ በክርስቶስ ኢየሱስ ስም ከኃጢአት ማሰሪያ የተፈታችሁ ሁኑ ሲሉ፣ ካህኑ እሱ ሰርቶ የኃጢአትን ትብትብ እንዲበጣጥስልን በዚህ ምድር ተፈተን እሱ ይህን ባርኮልን በሚመጣው ተስፋ የተፈታን ሆነን በእሱ ፊት የቆምን እንድንሆን ነው። እንግዲህ በቅዱስ ጴጥሮስ በኩል የገባልን ቃል ሌላው ሌላው ምንድን ነው? በክህደትና በርኩሰት በክህደትና በርኩሰት ከአላውያንና ከአረማውያን ጋር አንድ ከመሆን እንዲያድንን። እግዚአብሔርን የለም ከሚሉ እግዚአብሔርን የለም ከሚሉ ጣዖትን ከሚያመልኩ፣ እግዚአብሔርን ከሚክዱ ሰዎች ጋር አንድ ከመሆን እንዲያድንን። ምናልባትም የዚህ ጸሎት ሊሆን ይችላል። እግዚአብሔርን የለም ከሚል መንግስት፣ የገላገለን እግዚአብሔርን ከካደ ትንሣኤ ሙታንን ከካደ የሚመጣውን ሰማያዊ ዓለም ከካደ ሕገ መንግስት ፍልስፍና የገላገለን እግዚአብሔር ይህን ጸሎት የአባቶቻችን ሰምቶ ሊሆን ይችላል። ማለት እንደ ቸርነቱ በከመ ምሕረቱ እንደ በደላችን ሳይሆን፣ ስለዚህ ከእንደ እነዚህ አይነት ሰዎች አድነን የሚል ምክንያቱም ባልንጀራውን አንድን ሰው ጥሩ ሚሆን መጥፎ ለማወቅ ባልንጀራውን አስቀድመ ጠይቅ ይባላል። ባልንጀራው መጥፎ ከሆነ ሰውየው ያው ነው ማለት ነው። ባልንጀራው ደህና ከሆነ ሰውየው ደህና ነው። ቅዱስ ጳውሎስም ይናገራል በማይመች ሁኔታ በማይመች ሁኔታ የማይመች ባልንጀርነት አትፍጠር ይላል። ስለዚህ እግዚአብሔርን ከማይወዱ ጋር ግንኙነት እንዳይኖረን እንዲጠብቀን ነው። ሌላው በሐሰት ከመማል ከልዩ ልዩ ኃጢአትም በቸርነቱ እንዲጠብቀን ጥበብንና ኃይልን ማስተዋልንም እንዲሰጠን ምንጊዜም ከእሱ ፈቃድ የወጣ ስራ እንዳንሰራ ፈቃዱን ብቻ እንድንከተል ስማችንን በመንግስተ ሰማያት በህይወት መጽሐፍ በቸርነቱ ከቅዱሳንና ከሰማያታት ሁሉ ጋር እንዲ ጽፍልን ነው። የነሳሃ ጸሎት ፍሬ ነገሩ ይሄ ነው። እኛ ተደፍተን ከአሁኑ የሚጸልዩት ያን ነው እና ይሄ ጸሎት ንስሐ ይሄ ነው። ሌላው እንግዲህ ነጽር ነው ነጽር ነው። ነጽር ዲያቆኑ ምን ማለት ነው ተመልከት ነው ተመልከት እግዚኦ ከመባሉ በፊት ተመልከት ነው የሚለው ማንን እግዚአብሔርን ተመልከት ማንን እኛን ተመልከት ይላል ዲያቆኑ። ማንን? እኛ። ቅዱስ ዳዊት ምን አለ? እግዚአብሔር ሐወጸ እምሰማይ ላይ ለእጓለ እመሕያው። እግዚአብሔር ከሰማይ ሆኖ ወደ ሰው ልጆች የሚሳነው ነገር በሌለ በመለኮታዊ ዓይኑ ተመለከተ። ምን ሊያደርግ ከመ ይርአይ እመቦ ጠቢብ ዘይሐስሶ ለእግዚአብሔር። በእውነት እግዚአብሔርን መላ ሕይወቱን በፍጹም ልቡ የሚከተል ጥበበኛ ሰው እንዳለ ብሎ ጥበብ በሆነ ክርስቶስ ሕይወቱ ተይዞ ጥበብ በሆነ ክርስቶስ ሕይወቱ ቁጥጥር ስር ውስጥ ሆኖ ፍጹም የእግዚአብሔር ሰው ይገኝ እንደሆን ብሎ ከሰማይ ወደ መሬት ተመለከተ ካለ በኋላ ምን አለ መልሱን እዚያው ላይ ሲሰጠን ኩሉ አረየ ወህቡረ አለው ነገር ግን ሁሉም በትክክል በድለው አገኘ። ነቢያት እንኳ በድለው አገኝ፣ ሰማይታት እንኳ በድለው አገኝ፣ ጻድቃኑ በድለው አገኝ፣ ሐዋርያቱ በድለው አገኝ። ሐዋርያቱ መስክረውልናል። ነቢያቱ መስክረውልናል። ነቢያቱ ምን ብለው መሰከሩ? ኢሳይያስ ምን አለ? ምንም የእግዚአብሔር ልጆች ብንሆን ምንም የጽድቅ ስራ ቢኖረን የእኛ የጽድቅ ስራ እኮ የመርገም ጨርቅ ነው አለ። የእኛ የጽድቅ ስራ እኮ የመርገም ጨርቅ ነው። እኛ ነጭ ይመስለናል፣ ሳናውቀው መርገም አለበት። ደግሞ ከሐዋርያቱ ዮሐንስ ምን አለን? ከእኛ ውስጥ ኃጢአት የለብኝም የሚል ቢኖር ውሸታም ነው። አያችሁ፣ ሐዋርያው እኮ ነው እንዳ የሚለው። ቅዱስ ጳውሎስ ምን አለ? ቅዱስ ጳውሎስ ምን አለ? ሐዋዝ ውእቱ ሕገ እግዚአብሔር በውሰልቤ የእግዚአብሔር ሕግ ቃሉ፣ ትእዛዙ በምድርም በሰማይም የሚጠቅም ስለሆነ ስሰማው ደስ ይለኛል። እንደሱ የሚያስደስተኝ ነገር የለም አለ። ነገር ግን አለ ቅዱስ ጳውሎስ ወካላ ሬኢ ሕግ ኃጢአት ነገር ግን ይህን ደስ የሚያሰኘኝን የሚቃወም የሚቃረን ሌላ የኃጢአት ነገር በልቡናዬ ብቃለ፣ በልቡናዬ ፈለቀ፣ በልቡናዬ ታየኝ፣ ተዋጋኝ። ወተጻቡ ክሌቱ፣ ደስ የሚያሰኘኝ የእግዚአብሔር መንገድ፣ ደስ የማያሰኘኝ ፈቃደ ሥጋ፣ ሁለቱ በልቡናዬ ሜዳነት ውጊያ ገጠሙ። ሆኖ ማለ ቅዱስ ጳውሎስ ጸወወኒ ፈቃደ ሥጋ ጼወ ወኒ ህግ ኃጢአት መንገሌሁ ነገር ግን ደስ የሚያሰኘኝን ፈቃደ እግዚአብሔርን ፈቃደ አምላክን የእሱን ቃልና ትእዛዝ ማንትን አሸንፎ ፈቃደ ሥጋ የኃጢአት ህግ ማረከኝ። ሁላችንም እዚህ ያለነው ኃጢአት የሰራ ነው ሁሉ ተማርከን፣ ወይም ቃሉን ሳንሰማ እንደ ድፍንቅል ተደፍነን ነው ኖረን። ካልሆነ በቀር ቃሉን ሰምተን የክርስቲያን መንፈስ በሕይወታችን ውስጥ ኖሮ ያደግን ሰዎች ራሳችሁን መርምሩ። ዋሽታችሁ ዋሽተን እንደሆነ፣ ኃጢአት ሰርተን እንደሆነ ያን ኃጢአት ከመስራታችን በፊት ያ ኃጢአት ጥሩ እንዳልሆነ እናውቃለን ያን አለማድረግ መልካም እንደሆነ እናውቃለን። ነገር ግን ያን እያወቅን ፈቃደ ሥጋ ያሸንፍና ኃጢአቱን እናደርገዋለን። ኃጢአቱን ባደረግነው ደቂቃ ወዲያውኑ ጸጸት ይጀምራል በሰውነታችን ውስጥ ተመልከቱ። እንደዚህ ነው የኛ ሁኔታ። ስለዚህ ተመልከት አለ ዲያቆ፣ ተመልከት ዳዊት መለሰለት። ከኛ መካከል ማንም በእግዚአብሔር ፊት ትክክል የሆነ እንደ ቃሉና እንደ ትእዛዙ በመኖር ፍጹም የሆነ የእግዚአብሔር ሰው ጠፋ። ስለ ጠፋ አሁን ምንድን ነው? ባይሆን እንኳን ፍጹማን ባንሆንም የሚጠበቅብን ማድረግ አለብን። የሚጠበቅብን ምንድን ነው? ስለ ሥጋው ደግሞ ባለፈው ተምረናል። ልንቆርብ የምንመጣ ሰዎች በቅተናል፣ ጸድቀናል ብለን አይደለም። ለቁርባን ዝግጁ መሆናችን ያለፈውን ኃጢአት መተዋችንን ማረጋገጥ ለወደፊቱም እሱ እንዲጠብቀን ያን ደግሞ ኃጢአት እኛ አንሰራም ብለን ቃል ብንገባም ለእሱ አሳልፈን መስጠት ከአቅም በላይ በሆነ ምክንያት ውድቀት ቢኖርም እሱ እንደሚያነሳን አምነን በአጠቃላይ ያን የኃጢአት ሸክማችንን አውርዶ እንደሚጥልልን የኃጢአቱን እድፍ በዚህ ቅዱስ ቁርባን እንደሚያነጻልን፣ የኃጢአቱን ስብራት እንደሚጠግንልን፣ የኃጢአቱን ቁስል በዚህ ቅዱስ ቅርባን በቸርነቱ እንዲፈውስልን አምነን መቅረብ ነው የእኛ አምነን ከቀረብን ቅዱሳን እንባላለን። ራሳችን አውቀናል፣ ተዘጋጅተናል፣ ቅዱሳን እንባላለን። ስለዚህ ምን አሉ ካህኑ ቅድሳት ለቅዱሳን ይህ የተዘጋጀላችሁ ቅዱስ ቁርባን በዚህ ቤተ መቅደስ ውስጥ ከቃሉ ጀምሮ የተዘጋጁላችሁ ነገሮች ሁሉ ለቅዱሳን ነው። ቅዱሳን የሚባሉ እነማን ናቸው? ቅድም እንዳልኳችሁ ነው። ሳትዘጋጁ በድፍረት ይሄን ነገር ብትወስዱ በደማችሁ መተላለፍ በእዳችሁ መተላለፍ መከሰስ የለብኝም። ዲያቆኑ ተመልከት ሲል እኔ አይደለም ማያችሁ እግዚአብሔር ነው ነው የሚለው። እኔ አይደለም ማያችሁ እግዚአብሔር ነው። እራሳችሁን ፈትናችሁ ተዘጋጅታችሁ ቅረቡ ይላሉ ካህኑ። ከዚያ በኋላ ምንድን ነው የምትሉት እናንተ ማለት? ካህኑ እዚያ ውስጥ ቅድሳት ለቅዱሳን በሉ። እናንተ የምትሉትን መልሱ፣ ነው አብረን እንበል፤ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። ምን ማለት ነው? ቅዱስ አብ አንድ ነው፣ ቅዱስ ወልድም አንድ ነው፣ መንፈስ ቅዱስም አንድ ነው ምንም እንኳን በስም በግብር በአካል ሶስት ብንልም በመለኮት አንድ ነው እግዚአብሔር በአካል ሶስት በመለኮት አንድ ነው የሚለውን ምስጢር ለመናገር ነው ትዝ ይላችሁ እንደሆነ አህዱ አብ ቅዱስ አህዱ ወልድ ቅዱስ አህዱ ውእቱ መንፈስ ቅዱስ በሚለው በክፍል ሁለት ትምህርታችን ስለ ተማር ነው ያን ማዳመጥ እንችላለን ከዚህ በኋላ ካህኑ ምን ይላሉ እግዚአብሔር ምስለ ኩልክሙ እናንተ በጣም ግሩም ምንድነው ያሉ ካህኑ ሁላችሁ ጋር ይሁን ሲሉ፣ ካህኑ እናንተ ደግሞ ወይም ሁላችንኛ ከመንፈስህ ጋር ከመንፈስህ ጋር ማለት ከቅዱሱ መንፈስህ ጋር አብረህን ሁን ሲሉ ከዚያ በኋላ ካህኑ ህብስቱን አንስተው ይይዛሉ። ባለፈው የነገርኳችሁ አንሥኡ እደዊክሙ፣ አንሥኡ እደዊክሙ ሲል ዲያቆኑ አንሥኡ እደዊክሙ፣ ቀሳውስት ቀሳውስት እጆቻችሁን አንሱ ሲል ተምረናል። ባለፈው ህብስቱን ካህኑ አንስተው ይይዛሉ ያለም እንደሆነ ተነጋግረናል። ትንሣኤውን ለማሰብ ነው። ሙቶ ተቀብሮ የቀረ እንዳልሆነ ለማሰብ ነው። ያን በምሳሌ ለመግለጥ ነው። የዛሬው ደግሞ በጣም ከፍ አድርገው የፈተቱትን ሀበነ ሲሉ የፈተቱትን ህብስቱን አንስተው እንደዚህ ይዘው ነው። አሁን እግዚኦ መሐረነ ክርስቶስ የሚሉት እግዚኦ መሐረነ ክርስቶስን መቁጠር አለብን። በኋላ እንቆጥረዋለን እስኪ ህብስቱን ከፍ አድርገው ይዘው እግዚኦ መሐረነ ክርስቶስ ለምን እንደሚሉ ቁጥሩ ለምን አርባ አንድ እንደሆነ በኋላ እናያለን። አሁን መጀመሪያ ዜማውን እንግዲህ ከቻላችሁ እያዜምን ቁጠሩ። እግዚኦ መሐረነ ክርስቶስ ሲል አንድ ነው። በዜማ እግዚኦ መሐረነ ክርስቶስ ሲል አንድ ነው። እና ካህኑ እግዚኦ መሐረነ ክርስቶስ ሲሉ በዜማ እናንተ ስትቀበሉ ሁለት። አሁንም ካህኑ ሁለተኛ ጊዜ ሲያዜሙ እናንተ ስትቀበሉ አራት ነው። ካህኑ ሶስተኛ ጊዜ ሲያዜሙ እናንተ ስትቀበሉ ስንት ይሆናል? ስድስት ይሆናል። ግሩም። ይሄን ልዑል ዜማ አብይ ዜማ ይባላል። ይሄን ካህኑ ሶስት ጊዜ ይላሉ፣ ምእመናኑ ሶስት ጊዜ ይላሉ። ካህኑ ሶስት ጊዜ ይላሉ፣ ምእመናኑ ብቻ ሳይሆኑ መቅደስ ውስጥ ያለነውም ሁላችሁም አንድ ላይ ሶስት ጊዜ እንላለን። የሳቸው ሶስት፣ የእኛ ሶስት፣ ስድስት። በጣም ጥሩ። ይሄ እንግዲህ ዜማው አንድ አይነት ስለሆነ አልፏለሁ፣ ጊዜ እንዳንወስድ። ከዚያ የሁለተኛው ንዑስ ዜማ አነስ ያለ ዜማ ይባላል። እግዚኦ መሃረነ ክርስቶስ እግዚኦ መሃረነ ክርስቶስ እግዚኦ መሃረነ ክርስቶስ እግዚኦ

ጥሩ። የቆጠራችሁን የሳዚየም ስንት ጊዜ ነው? ጊዜው ማረነ ክርስቶስ ያልኩኝ አምስት። እኔ አምስት አልኩ፣ እናንተ አምስት አላችሁ። ወይም ዋናው ካህን መቅደስ ውስጥ ያሉት አምስት ይላሉ፣ ተቀባዮች እኛ አምስት እንላለን። ስንት ይሆናል? በአንድ ላይ አስር። አስር ካህኑ እንደገና ካህኑ ሶስት ጊዜ ነው የሚሉ እንደተለመደው ካህኑ ሶስት ጊዜ ሶስት ጊዜ ይላሉ፣ ያን መልሰው። ስለዚህ ካህኑ ሶስት ጊዜ ካሉ ስንት ነው ያሉ ማለት ነው? አስራ አምስት እናንተ ሶስት ጊዜ ካላችሁ ስድስትና ሰላሳ ሰላሳ ስድስት በጣም ጥሩ። አሁን ይህን ንዑሱን ዜማ ካዜሙ በኋላ መጨረሻ የሚሏታለች ሁለት ጊዜ ይላሉ እሳቸው እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ። እናንተ እንግዲህ ተቀባዮች ሳይሉ ከአሁኑ ብቻ የሚሏታለች እግዚኦ ማረነ ክርስቶስ ብቻቸውን የሚሏታለች። ማን እንግዲህ ካህኑ ሁለት ጊዜ አሉ። ይችን ትንሿን ዜማ ደግሞ ተቀባዮችኛ ሁለት ጊዜ ያል አራት ጊዜ ማለት ነው። ሰላሳ ስድስትና አራት ስንት ይሆናል? አርባ ያች ካህኑ ብቻቸውን የሚሏት አንድ አርባ አንድ በጣም ጥሩ። አርባ ጊዜ እግዚኦ መሐረነ ክርስቶስ የምንለው ለምንድን ነው? አርባ ጊዜ እግዚኦ ማረነ ክርስቶስ ስንል ካህኑ የተብ የፈተቱትን ሀበነ ሲሉ የፈተቱትን ኅብስት በቻቸው ከፍ አድርገው ይዘው ነው። እንሳቸውም እኛም አርባ ጊዜ ወይም አርባ አንድ ጊዜ የምንለው ያ ማለት ምንድን ነው? በዚህ ምድር ወንጀለኛ ሲገረፍ አርባ ጊዜ ነው እና ጌታ ስለኛ ወንጀለኛ ተብሎ የወንጀለኛ ወንጀለኛ ተብሎ እንደ ብራና ተወጥሮ አርባ ጊዜ ተገርፏል። የእነሱን ነው የወሰር ነው እንጂ፣ እንዲያውም እየቀለዱ ነው የሚለው ታሪኩ። ገበጣ እየተጫወቱ ቁጥሩ ተሳሳተብን፣ አርባ ሲሞላ እንደገና መልስ እያሉ የጀርባው ስጋ አልቆ አጥንቱ በረዶ እስኪመስል ድረስ ገረፉት። ስለኛ ተገረፈ የእኛ ጌታ እና አሁን ካህኑ ያን የተፈተተውን ህብስቱን መስዋዕቱን ከፍ አድርገው ይዘው እግዚኦ የምንለው እኛ ምንድን ነው? ስለኛ የጀርባ ስጋ አልቆ አጥንት በረዶ እስኪመስል ድረስ ተገረፍክ። እንደነሱ ነሱ እንደ ህጉ አርባ ጊዜ ተገረፍክ፣ አርባ ተገረፍክ። ስለኛ መለኮት የተዋሃደው ስጋው ተቆራረሰ። ያን እያየን ነው በአይነ ህሊና እግዚኦ ማሕረነ ክርስቶስ የምንለው። በጣም የሚገርመው እኔ አውቃችሁትም አይመስለኝም፣ አውቀነው ተረድተነውም አይመስለኝም። ሁላችሁም እዚች ዜማ ላይ ስትደርስ ድምፃችሁ አንድ ሆኖ እግዚኦ ስትሉ እንዴት በውነቱ ያስደስታል! እግዚኦ ማሕረነ ክርስቶስ። ሌላውስ ደግሞ አምላክ ሰው ሆኖ እራቁቱን ስለኛ መርግም ስለኛ ኃጢአት ስለኛ ሞት። እስኪ ተመልከቱ እንዴት እንደዚያ መለኮት የተዋሃደው ስጋ እንዴት ይቆራረሳል፣ እንዴት በጅራብ እንዴት ይተለተላል፣ እንዴት እንዴት የጀርባ ስጋ እንዴት ይታያል። ወወለቁ ኩሎ አዕጽምትየ ስጋውን ጨርሰው አጥንቶችን ቆጥ ተጠማው፣ ባልኳቸው ጊዜ የዓለምን ውቅያኖሶች በእፍኜ ሰፍሬ የሰጠኋቸውን ዝናማትን በወቅቱ ያዘነምኩላቸውን ስመግባቸው መኖረውን ሳጠጣቸው መኖረውን ተጠማው ስላቸው መራራ ሞት ሰጡኝ። ለጥሙ መራራ ሞቱን ሲመጠው፣ የጅራፉን ቁስል፣ የችንካሩን ቁስል፣ የጦሩን ቁስል፣ የአክሊለሶቁን ቁስል የአይሁድን ምራቅ የተፉበትን የተዘባበቱበትን ስድቡን ያን ነው የምናስበው። ከዚህም ጋር ደግሞ የፀሐይ መጨለም የጨረቃ ደም መምሰል የምድር መናወጥ የተአምራቱ ያን ሁሉ እያሰብን ነው፣ ይህን እያሰብን ነው እግዚኦ መሐረነ ክርስቶስ የምንለው። ያች አንዷ ምንድናት? አንዷ ምንድናት? ይሄ ሁሉ መገረፍ የሁሉ አምላክ ሰው መሆን፣ የሁሉ አምላክ ስለ ሰው ልጆች መከራን መቀበል ሰማይና ምድር የማይችሉት እሱ በጎልጎታ በሶስት ክንድ ከስንዝር መሬት መቀበር ምድር እንዴት ቻለች? ይህ ሁሉ መሆኑ፣ ይህ ሁሉ የመለኮት ፍቅር በሰው ልጆች መገለጡ፣ የአዳምና የሔዋን በጎ ፈቃድ፣ የአዳምና የሔዋን ንስሐ ነው። ያችን ትድናላችሁ ያላቸውን ተስፋ በአይምሯቸው ቀርጸው በልቡናቸው ጽላት ጽፈው ለልጆቻቸው አውርሰው እነዚያም ለልጆች አውርሰው እነዚያም አውርሰው እስከ ቀራንዮ ድረስ ይህ ተስፋ ቆየ። የአዳምና የሔዋን የመዳን የበጎ ፈቃድ የንስሐቸው መታሰቢያ እነሱ ንስሐ ባይገቡ፣ ባይመለሱ፣ ባይጸጸቱ፣ ባያለቅሱ፣ ለቅሷቸውን የአምላክን ተስፋ ለልጆቻቸው ባያወርሱ ኖሮ እድላችን የአጋንንት እድል ነበር። ለምን የኃጢአት መሰረት ዲያብሎስ ሲወድቅ ተከታዮቹም ሲወድቁ እንዲወድቀው የቀሩ ዲያብሎስ ንስሐ ለመግባት ፈቃደኛ ባለመሆኑ ነው አዳም ግን ፈቃደኛ ሆነ በሱ ፈቃድ አምላክ ሰው ሆነ አምላክ ይህን ሁሉ ፍቅር ፈጸመው በዚህ ምድር ላይ ይህ ነው ያቺ አንዷ የአዳምና ሔዋን የንስሐቸው ዛሬስ እኛ ፈቃደኞች ነን ነው ወይ እንደ አዳምና እንደ ዮሐን ፈቃደኞች ነን ወይ? የአምላክ አምላክ እኛ አምላክ እኛን ላድነን እንድንመለስለት ምን ጊዜም የምሕረት እጁ የተዘረጋን ፈቃደኞች ነን ወይ? ነው አንዱ ይሄ ነው። ሌላው ሌላው አካሉ የሆነች በዓለም በደሙ የመሰረታት የዓለም ቤተ ክርስቲያን ይኸውልህ፣ ተቆራርሳልሃለች። ተቆራረሰች ስልጣን ጥቅም፣ ክብር፣ እልህ። እኔ ያኔ ነኝ አዋቂ፣ እኔ ነኝ ተርጓሚ። በዚህ ምክንያት በክርስቶስ ደም አንድ የሆነች ቤተ ክርስቲያን ተቆራረሰች፣ ካቶሊክ በሚል ስም ተቆራረሰች፣ ኦርቶዶክስ በሚል ስም ተቆራረሰች፣ ፕሮቴስታንት በሚል ስም። በተለይማ ፕሮቴስታንቱ ክፍል በምዕራቡ ዓለም ቆራረሷት። የአሜሪካን በአጠቃላይ የንትን የዓለም ሀብታሞች በየቀኑ ንግድ እንዳያስፋፉ እነዚህ የዓለም ሀያላን ጎበዝ መሪዎች ቀረጥ ከመጠን በላይ ታክስ ከመጠን በላይ እያበዙ፣ ይሄ ሱቁ እንዳይበዛ፣ ይሄ የግል ሀብት እንዳይበዛ ከአቅም በላይ ታክስ እየጫኑ ሕዝቡ እንደሚሆንበትን ነገር ለወደፊቱን ፕላን ለወደፊቱን ትልም እየተለሙ እያሉ የዓለም ቤተ ክርስቲያን ግን በመቆራረስ ላይ ትገኛለች በመቆራረስ ላይ ትገኛለች። ተቆራረሰች። መቼ ነው የምትፈወሰው? መቼ ነው የመቆራረስ ቁስሏ የሚደርቀው? እረኛው አንድ መንጋውም አንድ የሚሆኑበት ጊዜ አለ ይላል። ያ ተስፋ አለ። ይሄ ነው ትልቁ ተስፋችን። ወደ እግዚአብሔር መንግስት ለመሄድ እኮ ቪዛ ያስፈልጋል ቪዛው ደግሞ ፍቅር ነው። አንድ መሆን ነው። ህብረት ነው። መለያየትን በደመ ክርስቶስ ማጥፋት ነው። ያን አድርገን ስንገኝ ነው የመንግስተ ሰማያት ዜጎች ምን ሆነ? ያን አድርገን ይዘን ስንገኝ ነው የመንግስተ ሰማያት የእግዚአብሔር ልጆች እምንባለው። ያለዚያ በመንግስተ ሰማያት እንደዚያ ሀገር በዚያ እኮ አሜሪካን የሚባል አህጉር የለ፣ ኤዥያ የሚባል አህጉር የለ አውስትራሊያ የሚባል አይጉር የለ አፍሪካ የሚባል አይጉር የለ። ወይም እየጠበብን ስንሄድ ጎንደር የሚባል የለ፣ እዚያ ክፍለ ሀገር ሸዋ የሚባል ክፍለ ሀገር የለ፣ ጎጃ የሚባል ክፍለ ሀገር የለ፣ ወሎ የሚባል የለ፣ ወለጋ የለ፣ ባሌ የለ፣ ሀረር የለ፣ ኢሉባቦር የለ፣ ጋሞጎፋ የለ። በአጠቃላይ በኢትዮጵያ ውስጥ የተከፋፈሉት ክፍልፋዮች የሉ፣ የጉራጌ ጎሳ የለ፣ የአማራ ጎሳ የለ፣ የትግሬ ጎሳ የለ፣ የወላይታ የለ የሃዲያ የለ የወላሙ የለ ሁሉም አንድ አንድ ሀገር አንዲት እምነት አንድ እግዚአብሔር ስለዚህ ለዚያ አስቀድሞ መዘጋጀት ያስፈልጋል። መቼ ነው ይህ ተቆራረሰው ስጋ ስለኛ አንድ የሚያደርገን መቼ ነው? ጽዋውንም ከፍ አድርገው ይዘው የበሰሰው ደም አንድ የሚያደርገን መቼ ነው? እስከ መቼ ድረስ ነው ዲያብሎስ የሚሳለቅብን? እስከ መቼ ድረስ ነው የሚበታትን? እኛስ ምንሆን ሆን? እስከ መቼ ድረስ ነው አራት ኪሎ ያለ ቤተ ክህነት አሜሪካ ውስጥ ያለ ተብለን ተለያይተን የምንኖረው? እስከ መቼ ድረስ አሁን እኮ የእኛም የተጀመረው በዚህ ከቀጠለ እኮ ሊቀጥል እኮ ነው፣ እግዚአብሔር ቶሎ ካልደረስልን። የቤተ ክርስቲያን ህግ አንድ ነው። አንድ ቃለ አዋዲ፣ አንድ መንገድ፣ አንድ ቤተ ክርስቲያን፣ አንድ ሃይማኖት። ቤተ ክርስቲያን እንኳን የኢትዮጵያ ቤተ ክርስቲያን፣ የዓለም ቤተ ክርስቲያን ወደፊት በአንድ መንገድ የምትመራ በአንድ ቃለ አዋዲ፣ በአንድ ህግ የምትመራ መሆኑን ቃሉ ተስፋ ሰጥቶናል። እግዚአብሔር የሀገራችንን ሁኔታ እንዲያስተካክልልን የስጋዊን ማመራር የመንፈሳዊን ማመራር እንዲያስተካክልልን ውጭ ያለነውንም እንዲያስተካክልልን በመካከላችን መለያየትን አጥፍቶ ጥቅሙን የሚበጀንን ነገር እንዲገልጥልን ለመጸለይም ነው። እግዚኦ መሐረነ ክርስቶስ አንድ የነበረች ሀገር ስትቆራረስ፣ አንድ የነበረች ቤተ ክርስቲያን ስትቆራረስ፣ በጎሳ በዘር ሲበታተኑ ልጆቿ ከዚህ የበለጠ እግዚኦታ። ምን አለ? ስለዚህ እግዚኦ ማረነ ክርስቶስ ስንል ይህን ሁሉ እያሰብን ነው። ምእመናን ይህን ሁሉ እያሰብን ነው። እግዚኦ ማረነ ክርስቶስ እንጂ ዝም ብሎ የሞኝ ለቅሶ መልሶ መልሶ እንደተባለው አይደለም። አርባ ጊዜ እግዚኦ ማረነ ክርስቶስ የምንለው እንግዲህ አልደግመውም፣ ተነጋግረናል። አርባ ያቺ አንዷ ደግሞ የአዳምና የዋን የንስሐ መታሰቢያ ናት። ሁላችንንም ለንስሐ ሞት ያውቃል። ካህኑ ከፍ አድርገው የያዙት ምንድን ነው? የመጀመሪያው ከመቃብር የመነሳቱ ነው። የሁለተኛው ካህኑ ከፍ አድርገው ብስቱን ይዘው እግዚኦ መሐረነ ክርስቶስ የሚሉት አርባ አንድ ጊዜ። ትናንት ተራ ሰው ሆነህ የተተፋብህ የሞትክ ስለ እኛ የተቀበርክ የተነሳህ፣ በመነሳት ብቻ አልቀረህም፣ በመለኮታዊ ክብር፣ በክበበ ትስብእት፣ በደመና በመለኮታዊ ምስጢር አርገሃል። በአባት ቀኝ ተቀምጠሃል። አሁንም በምልአተ መለኮትነት ከኛ ጋር ነህ። ዳግም ትመጣለህ። ዓለማት ያልፋሉ። ሙታን በመለኮታዊ ድምፅህ ይጠራሉ። ሌላ ዓለም፣ ሌላ ሀገር፣ ሌላ ሕይወት አለን። ዲያብሎስ ሰው በመሆንህ አስቀረሁት ብሎ አልቀርም። ተነስተሃል፣ አርገሃል ነው አርገ እግዚአብሔር በይባቤ ብሎ ዳዊት የተናገረው ትንቢት ተፈጽሟል። የሚቀረው እግዚአብሔር ሰጋደ ይመጽ ወአምላክን እያረምም እሳት የነደድ ቅድሜሁ እንደ ትናንትናው እየተዘበተብህ እየተተፋብህ እየተናቅ ሳይሆን፣ መለኮታዊ እሳት በፊትህ እየነደደ በመለኮታዊ ግርማ ትመጣለህ የሚለው ነው የቀር፣ የሚለው ነው የቀር እና በክብር አድርግሃል። ይሄን እናምናለን ለማለት ዛሬ እንግዲህ ክፍል ስምንት ነው የተማር ነው። በክፍል ስምንት ትምህርታችን ውስጥ በከመምረት ከ ከሚለው ጀምሮ እስከ እግዚኦታ ድረስ ነው ያየ ነው። ዘጠኝ ያህል ነጥቦችን በመጠኑ አይተናል። አለፍ አለፍ ብለን ነው በመጠኑ ያየ ነው። ያም በከመምረት ከ ከአምላክ ነው አኮ በከማበሳ ነው የሚለውን ነው። ሁለተኛው ሰራዊተ መላእክቲሁ የሚለውን ዜማና በውስጥ ያለውን ምሳሌ ትምህርት ነው ያየ ነው ሶስተኛው አርሆ አተ ተመኳንንት ሁለተኛው ዲያቆን በሩን በውስጥ ያላችሁ አናጉንስጢስ በሩን ክፈቱ ሲል ምን ማለት እንደሆነ ተነጋግረናል። አራተኛው ለተቀወሙ አትህቱ ርሰክሙ በ በእግዚአብሔር ፊት የቆማችሁ ራሳችሁን ዝቅ ዝቅ አድርጉ ሲል የህሊና ራሳችሁን ትህትናን አስመልክቶ መሆኑን ከእግዚአብሔር በታች ራሳችሁን አዋርዱ ለማለት መሆኑን ተነጋግረናል። ከዚያ አምስተኛው ስግዱ ለእግዚአብሔር በፍርሃት የሚለውን በፍርሃት ሲል ምን ማለት እንደሆነ በክፍል ሁለት ትምህርታችን ውስጥ በሰፊው ስለተነገረ እዚያ ላይ ማዳመጥ ይቻላል ተባብለናል። ስድስተኛው ስለ ጸሎት ንስሐ ነው። ጸሎት ንስሐንም ምን እንደሆነ ተነጋግረናል። ሰባተኛው ነጽር፣ ዲያቆኑ ተመልከት፣ እግዚአብሔርን ወደ ሰው ልጆች ተመልከት ይላል። እኛ አይደለንም፣ ካህኑ አይደሉም፣ እኛ አናውቃቸውም፣ አንተ ራስህ ተመልከት ለማለት ነው። እግዚአብሔር ሲመለከት ደግሞ ሰው እንዳጣ ነው። ነገር ግን በቸርነቱ ሁሉ እንዳደረገልን ነው ያየነው። ካህኑ ቅዱሳት ለቅዱሳን እኔ የሰዎችን ልቡና መርምሬ አላውቅም። ተዘጋጅተናል ሲሉኝ ሰጥቻለሁ፣ እንዳትፈርድብኝ፣ ለአንተ ሰጥቻለሁ አሳልፌ ለማለት ነው ቅዱሳት ለቅዱሳን የሚለውን ስምንተኛው። ዘጠነኛው እግዚኦ መሐረነ ክርስቶስ ነው። እግዚአብሔር እንግዲህ እግዚኦ መሐረነ ክርስቶስ ስንለው እንዳይጨክንብን፣ የዓለምን ቤተ ክርስቲያን አንድ እንዲያደርግልን እስከዚያውም በተለይ አገራችንን እንዲባርክልን በአገራችን ያለውን መለያየት እንዲያጠፋልን፣ በተለይም በቤተ ክርስቲያናችን ያለውን መለያየት አጥፍቶልን በአገር ውስጥም በአገር ውጭም ያለችዋ ቤተ ክርስቲያን አንዲት ቤተ ክርስቲያን ተብላ የምትጠራበትን ቀን እንዳያረቅብን እንዲያቀርብልን ቅዱስ ፈቃዱ ይሁንልን እግዚአብሔር። በዚህ በቁጥር ስምንት የትምህርት ካሴት ውስጥ አንዳንድ ጥያቄዎችን ለማንሳት እንሞክራለን። አንደኛው ጥያቄ ምንድን ነው? በከመምህረት ከአምላክነ፣ በከመምህረት ከአምላክነ፣ በከመምህረት ከአምላክነ ሶስት ጊዜ ነው የምንለው እና ሶስት ጊዜ የምንለው ለምንድን ነው? በከመምህረት ከ የሚለው ቃል ያልተለወጠው ለምንድን ነው? ማለት ቃሉ ሳይለወጥ ነው ሶስት ጊዜ የምንለው። ሁለተኛው ጥያቄያችን ስራዊተ መላእክቲሁ ላይ ነው። ስራዊተ መላእክቲሁ የሚለውን ስናዜም ሁለቱ ማለትም ረዳቱ ቄስና ረዳቱ ዲያቆን ውጭ ወጥተው ዋናው ቄስና ሌሎቹ ውስጥ ሆነው መጋረጃ እንደተጋረደ ወይም ብር እንደተዘጋ ውስጥ ያሉት ስራው የተመላክት ይሁ ለመድኃኔ ዓለም ሲሉ ውጭ ያሉት ደግሞ ከምእመናኑ ጋር ወይ ኬልልዎ በማለት ይቀባበላሉ። በኋላ ይቅርታ ረዳቱ ዲያቆን አርህ ውሃ ተመኳንንት ሲል በሩ ይከፈትና ረዳቱ ቄስና ረዳቱ ዲያቆን ይገባሉ። ሁለቱም ገብተው ከዋናው ቄስና ከሌሎችም ጋር ሆነው አብረው እግዚአብሔርን ያመሰግናሉ። እንግዲህ በዚህ ጥያቄ ውስጥ ዋናው ቄስ ከውስጥ ያሉት ከመስዋዕቱ ዙሪያ ከውስጥ ያሉት ዋናው ቄስና አብረዋቸው ያሉት የምን ምሳሌዎች የምን መታሰቢያዎች ናቸው? ረዳቱ ቄስና ረዳቱ ዲያቆን ውጭ ሆነው ሴማውን አብረው ከምዕመናን ጋር ያዜሙት ወይ ኬልልዎ ያሉት የምን ምሳሌዎች ናቸው? ሌላው መጋረጃ ከሆነ መጋረጃው፣ በሩ ከሆነ በሩ እንዲከፈት አርሆ ውሃ ተመኳንንት ሲል ረዳቱ ዲያቆን መጋረጃው ወይም በሩ በሩ እንደሆን ተከፍቶ መጋረጃው እንደሆን ተገልጦ ይገባሉ። ከዋናው ቄስና ከሌሎች ጋር ረዳቱ ቄስና ረዳቱ ዲያቆን አንድ ላይ ሆነው እግዚአብሔርን ያመሰግናሉ። እና ይሄ የምን ምሳሌ ነው? በተለይም መጋረጃው መገለጡ ወይም በሩ መከፈቱ የምን መታሰቢያ ነው? ከዚህስ የምንማረው ትምህርት ምንድን ነው? ሌላው ጥያቄ አርሆ ሀያተ መኳንንት መኳንንት፣ በሩን ክፈቱ ነው የሚለው እዚህ ላይ መኳንንት መቅደሱ ውስጥ አሉ ወይ? መኳንንት የሚላቸው ምኖችን ነው? እኛ በባህላችን መኳንንት መሳፍንት ስንል ከመቅደስ ውጭ የሆኑ የስጋ መሪዎችን ነው። ነገር ግን እዚህ ላይ መኳንንት ይላል ምን ማለቱ ነው? ሌላው ጥያቄ እለ ትቀወሙ አትሕቱ ርእሰክሙ ማለት የቆማችሁ ራሳችሁን ዝቅ ዝቅ አድርጉ ይላል። ሊያቆኑ እና ይሄ ራሳችሁን ዝቅ ዝቅ አድርጉ ሲል ምን ማለቱ ነው? ከዚህ የምንማረው ማረው ትምህርት ምንድነው? እንግዲህ ሌላው ጥያቄ ስግዱ ለእግዚአብሔር በፍርሃት ይላል ከዚህ እለ ተቀወሙ አትሕቱ ርእሰክሙ ካለ በኋላ ዲያቆኑ ስግዱ ለእግዚአብሔር በፍርሃት ይላል። እኛም በፊትህ በፍርሃት እንሰግዳለን ብለን እንቀበላለን እና ሁላችንም እንሰግዳለን። ምን ሰግደው በፍርሃት ነው። ይህ ለእግዚአብሔር የፍርሃት ስግደት፣ ምን አይነት የፍርሃት ስግደት ነው? ወይስ ምን አይነት ፍርሃት ነው? ሌላው እንግዲህ ከዚህ በኋላ ዲያቆኑ ስግዱ ብሎ ምእመናን ሁሉም ሰግደው፣ በቅዱስ ጴጥሮስ በኩል ቤተ ክርስቲያኔን እመሰረታለሁ፣ የአጋንንት ኃይላት አያነዋውጧትም፣ የመንግስተ ሰማያት መክፈቻ ለአንተ ተሰጥቷል። ማለት ለቅዱስ ጴጥሮስ፣ በምድር ያሰርከው በሰማይ የታሰረ ነው፣ በምድር የፈታው በሰማይ የታሰረ ነው ይላል። በዚች ቤተ ክርስቲያን ያሉትን ልጆችህን በቅዱስ ስምህ ፍታን በክህደትና በርኩሰት ከአላውያንና ከአረማውያን ጋር አንድ ከመሆን አድነን። በሐሰት ከመማል ከልዩ ልዩ ኃጢአት ሁሉ ጠብቀን። ጥበብንና ኃይልን ማስተዋልንም ስጠን። ምንጊዜም ከሱ ፈቃድ የወጣ ስራ ከሱ ፈቃድ ወይም ካንተ ፈቃድ የወጣ ስራ እንዳንሰራ ፈቃድህን እንድናደርግ ባርከን። ስማችንን በመንግሥተ ሰማያት በሕይወት መጽሐፍ ከቅዱሳንና ከሰማይታት ሁሉ ጋር ጻፍልን። እየተባለ ይጸለያል ማለት በተለይ ዋናው ካህን ይህን ይጸለያሉ። ዋና ዋና ነጥቦች ናቸው ከጸሎቱ ክፍል ውስጥ ይህ የጸሎት ክፍል ምን ይባላል? ሌላው ጥያቄ ዲያቆኑ ነጽር ይላል። ነጽር ማለት ተመልከት ማለት ነው። ዲያቆኑ ነጽር ሲል ወይም በአማርኛ ተመልከት ሲል ማንን ነው ተመልከት የሚለው?